ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የፌዴራል መንግሥቱ ክፍል አገራት ወሰኖቻቸውን ለገና በዓል ዳግም እንዲከፍቱ እየጠየቀ ነው፣ አውስትሬልያ ከቻይና ጋር በማንኛውም ጊዜ ለመነጋገር ዝግጁ ነኝ ያለች፣ የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የፌዴራል መንግስቱ ክፍለ ሀገራት ወሰኖቻቸውን ለገና ዳግም እንዲከፍቱ ጥሪ እያቀረበ ነው። ምዕራብ አውስትሬልያ ወሰኗን ለኒው ሳውዝ ዌልስ ከሚቀጥለው ማክሰኞ ዲሴምበር 8 ጀምሮ ክፍት ለማድረግ ከግምት ውስጥ ባስገባቷንና በሳምንቱ መጨረሻ ላይም ከውሳኔ ላይ ለመድረስ እያታሰበ መሆኑን ፕሪምየር ማርክ ማጋዋን ገልጠዋል ሆኖም የአገር ውስጥ ጉዳዮች ሚኒስትር ፒተር ዳተን ምዕራብ አውስትሬልያ ምስራቃውያን ክፍለ አገራት ወረርሽኙን በቁጥጥር ስር ያውላሉ የሚል አበኔታ ሊኖራቸው እንደሚገባ ገልጠዋል። አያይዘውም የኒው ሳውዝ ዌልስ ፕሪምየር ወረርሽኙ ብርቱ ችግር እንደሆነ አድርገው የመመልከታቸው ሁኔታ ግልጽ ነው። ወረርሽኙንም ለመክላት እየጣሩ ነው። የግብራዊ ምላሻቸውን ደረጃም ከፍ ለማድረግ ካስፈለገ ያም ይሆናል። በአሁኑ ወቅት ያሉት መረጃዎች ግልጽ ናቸው፣ ወረርሽኙን ተቆጣጥረዋል። እናም ወሰኖችን ለመዝጋት መደረስ የለበትም ብለዋል። ይህ በእንዲህ እንዳለም በኒው ሳውዝ ዌልስ ትናንት ሐሙስ አንድ ግለሰብ በኮሮና ቫይረስ የተያዘ ሲሆን ቪክቶሪያ ውስጥ ለተከታታይ 35 ቀናት አንዳችም ሰው በኮሮና ቫይረስ የተያዘ አልተመዘገበም። በሌላም በኩል ሰኞ ዲሴምበር ሰባት ቪክቶሪያ ከአምስት ወራት በኋላ ለመጀመሪያ ጊዜ ዓለም አቀፍ በረራዎችን ተቀብላ ታስተናግዳለች በቅዱ መሠረት አምስት በረራዎች የሜልበርን አውሮፕላን ማረፊያ ላይ የሚያርፉ ሲሆን መንገደኞቹ መንግሥት አዲስ ባሻሻለው የሆቴል ወሸባ ፕሮግራም መሠረት ተገልለው ይቆያሉ ምንም እንኳን በቻይናና አውስትራሊያ መካከል ውጥረት ሰፍኖ ያለ ቢሆንም የፌዴራል መንግሥቱ ከቻይና ጋር ለመናገር ዝግጁ መሆኑን ገለጠ የቻይና ንግድ ሚኒስቴር በአውስትሬልያ ወይን ላይ የጣለው የ212 ፐርሰንት ታሪፍ ለ9 ወራት ጸንቶ እንደሚቆይ አስታውቋል። የአውስትሬሊያ ግብርና ሚኒስትር ዴቪድ ሊትል ብራውድ ቻይና ለንግግር እስካሁን ፈቃደኝነት አለማሳየቷንና በአውስትሬሊያ በኩል ግና ዝግጁነት መኖሩን ሲገልጡ፣ የአውስትሬሊያ መንግስት በማንኛውም ወቅት ለመነጋገር ዝግጁ መሆናችንን ግልጽ በማድረጉ ረገድ ይቀጥላል። ይሁንና እሴቶቻችንን ወይም መርሆቻችንን ግና ለድርድር አናቀርብም በትዕግስት ስክነትና ዘላቂነት እንገፋበታለን ብለዋል። አውስትሬልያ የእንግሊዝን ፈለግ ተከትላ በአፋጣኝ የኮሮና ቫይረስ ክትባት ይሁንታ ላይ እንዳትደርስ እየተመከረ ይገኛል። የእንግሊዝ መንግስት የአስቸኳይ ጊዜ ስልጣናትን ተጠቅሞ የፋይዘር ባዮንቴክ ክትባትን አጽድቋል። የክትባት ዘመቻውም በሚቀጥለው ሳምንት ይጀምራል። የአውስትሬልያ ክትባት ደረጃ መዳቢያ አካል ቴራፒቲክ ጉድስ አድሚኒስትሬሽን ቲጂኤ፣ በ2021 መጀመሪያ ላይ ቢያንስ ለአንድ እጩ ክትባት ይሁንታን ይችላል ተብሎ ይጠበቃል። የሊበር ምክትል መሪ ሪቻርድ ማልስ ይህንኑ አስመልክተው ሲናገሩ፣ ምንም እንኳ በተቻለ መጠን እንዲፈጥን ብንሻም፣ ቲጂኤ ስራውን በአግባቡ መስራት ይገባዋል በአቋራጭ እንደማሄድ። እርግጥ ነው ይህ በእውነቱ በጣሙን ጠቃሚ ሂደት ነው፣ ጥንቃቄ በተሞላበት መልኩ ሊከወን ይገባል። እናም ለቲጂኤ ማድረግ የሚገባውን ነገር እንዲከውን ገለል ልንልለት ይገባል ብለዋል። እዚሁ ወደ ውጭ ምንዛሬ ተመን ስናምራ አንድ የአውስትራሊያ ዶላር 61 ዩሮ ሳንቲም ይመነዝራል። አንድ የአውስትራሊያ ዶላር 74 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 28 ኢትዮጵያ ብር ከ11 ሳንቲም Y that de a ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ደመናው ይገልጣል፣ ዝቅተኛ 12፣ ከፍተኛ 24። አድላይድ ያካፋል፣ ዝቅተኛ 23፣ ከፍተኛ 28። ሜልበርን ብራ ይሆናል፣ ዝቅተኛ 15፣ ከፍተኛ 26። ሆባርት ደመና ይቋጥራል፣ ዝቅተኛ 15፣ ከፍተኛ 26። ካምብራ ያካፋል፣ ዝቅተኛ 11፣ ከፍተኛ 30። ሲድኒ በከፊል ደመናማ ይሆናል፣ ዝቅተኛ 19፣ ከፍተኛ 28። ብሪስበን ፀሐማማ ይሆናል፣ ዝቅተኛ 22 ከፍተኛ 32። ዳርዊን ያካፋል ዝቅተኛ 25 ከፍተኛ 32። አዲስ አበባ ፀሐማ ይሆናል ዝቅተኛ 10 ከፍተኛ 23። ዜናውን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። የፌዴራል መንግስቱ ክፍለ ሀገራት ወሰኖቻቸውን ለገና በዓል ዳግም እንዲከፍቱ እየጠየቀ ነው። አውስትሬልያ ከቻይና ጋር በማንኛውም ጊዜ ለመነጋገር ዝግጁ ነኛለች የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው።